ማ በዛሬው ዕለት ማለዳ ዩናይትድ ስቴትስ ፈረንሳይና ታላቋ ብሪታንያ ሶሪያ ላይ ለመጀመሪያ የተባለውን በተቀናጀ መልኩ ጥቃት ፈጽሟል። ጀርመን ግን የለችበትም። ጀርመን ከዚህ ጥቃት ራሷን ያገለለችበት ነገር ነው የታየው። ለምን ይመስላል? ብዙ ጊዜ ጀርመኖች ከዚህ በፊትም እንዳደረጉት ነው። ለማስታወስ የቀድሞው ቻንስለር የሶሻል ዲሞክራቱ ጌራድ ሾደርም ከጆርጅ ደብልዩ ቡሽ ኢራቅ ውስጥ ባደረጉት ነገር አንሳተፍ ነው የሚሉት ጀርመኖች። የራሳቸውን ግምትና አስተያየት ወስደው ነገሮች ውስጥ ላለመግባት የሚያደርጉት እርምጃ ነው። በአጠቃላይ ደግሞ ሲታይ ለዓለም ጸጥታ የሚያደፈርስ ነው እንጂ የዓለም ጸጥታ የሚያጠናክር ነገር እንዳልሆነ ስለገባቸው ነው። ግን በአጠቃላይ ዛሬ እንደተናገሩት ከሆነ ቻንስለሯ ምንም እንኳን በጦርነት ውስጥ አንሳተፍም የሚለውን ቃል ቢናገሩም ወይም በጥቃት እርምጃው ላይ ተገቢ እርምጃ ነው ይህን ማድረጋቸው የሚለውን ቃል ነው የሰጡት። ከዛ አልፈው ግን አልሄዱም። መራይተ መንግስቷ ግን ከሶስት ቀን ቀደም ብሎ ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በወታደራዊ ጥቃት አንሳተፍም ብለው ነበር። እጃችን አጣጥፈን ደግሞ ቀመጥ አስቸጋሪ ነውም ብለው የተቸገሩበትን ንግግር ነበር ያደረጉት። አሁን ደግሞ ድጋፋቸውን እንደሰጡ ነው የነገርከን። ሁለቱ እንዴት ነው የሚጋጭ ነገር አይመስልም ወይንስ እንዴት ነው? መጀመሪያ ላይ አንሳተፍም ብለዋል። እንደገና ደግሞ ድጋፉንም ሰጥተዋሉ። ምን ይመስላል? ነገሩ የእንትን አጣጥፊኝ ሁኔታ ውስጥ የገቡ የሚያስመስል ነው። ቢሆንም ነገሩን የጀርመኖች የሚመለከቱት ከሁለት አንፃር ነው የዓለምን ጸጥታ ለመጠበቅ ይህ ጦርነት አስፈላጊ እንዳልሆነ ለማስቀመጥ ነው። በሌላ በኩል እንደ አሜሪካን ወዳጅ ሀገርና ደግሞ የሰሜን አትላንቲኩም የጦር ቃል ኪዳን አባል እንደመሆናቸው መጠን ደግሞ አንዳንድ ስህተቶች ሲደረጉና እነዚህ ወዳጆቻቸው የሚያደርጉትንም እርምጃ ቢያንስ በቃላት ደረጃ የሚደግፉ ናቸው ያሉት። ግን ቃል በቃል ይህ እዚህ ጦርነት ውስጥ እዚህ አይነት የትቃት እርምጃ ውስጥ አንገባም። ነገር ግን ደግሞ ቻንስለሯ እንዳሉት የሀያላኑ መንግስታት የወሰዱትን እርምጃ የሶሪያ መንግስት በሕዝቡ ላይ ባደረገው የመርዝ ማጥቃት ዘመቻ ላይ ይህንን ዝም ብሎ መመልከት ስለማይቻል ተገቢ እርምጃ ነው የሚለውን ያስቀመጡት ቢሆንም ያለው ሁኔታ በንግግር ነገሮች ደግሞ ተካረው ሄደው ሁለቱ ኃያላን መንግስታት ማለት ሞስኮና ዋሽንግተን ተፋጠው ዓለምንም በጠቅላላ አደጋ ላይ የማይጥል ሁኔታ ወይም የሚጥል ሁኔታ ውስጥ እንዳይከቱ ያስቡበት ነገር ነው። የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስም የተናገሩት ምንድን ነው? ሩሲያ ላይ ጫና ማሳደር ከፈለግን ምዕራባውያን ተባባሪዎች በተናጥል መጓዝ የለብንም ብለው ነበር። አሁን ግን እንግዲህ ጀርመን ካልገባች ቢያንስ ተጣምሯል ሶስቱ ምዕራባውያን ሙሉ ለሙሉ ተጣምሩ የሚለውን ነገር ላያመጣ ይችላል። ይህስ እንዴት ነው የሚታየው? በአጠቃላይ በጀርመን ፖለቲካ አንጻር የተለያዩ የፖለቲካ ድርጅቶች የተለያየ አስተያየት ይሰጣሉ። በመንግስት ደረጃ ግን ያለውና መንግስትንም የሚያማክሩ ክፍሎች እዚህ እንደሚሉት ከሆነ እዚህ በሶሪያ በሚደ ላይ ነገሩን ደግሞ በትክክል ለመመልከት ፕሬዚዳንት ትራምፕ ናቸው በትዊተር በሚባለው መልእክታቸው ላይ ብዙዎቹንም ሳማክሩ የራሳቸውንም የጦር ጀኔራሎች እዚህ እንደተጻፈው ሳያነጋግሩ ከመሬት ተነስተው በትዊተር ያደረጉት መልእክት ነው ጦርነት እናደርጋለን የሚለውን ይህን በአሰራርም ሆነ በፕሬዚዳንቱንም ኃላፊነትን በተመለከተ ሆነ እንደዚህ አይነት ነገር አይደረግም ነው። ሁለተኛ፣ ሁለት ኃያላን ሩሲያ እዛ ውስጥ ስላለች ሁለቱም ደግሞ ተፈላልገው እንዳውም ያለም ጸጥታ የሚያደፍርሱበት ሁኔታ ውስጥ ያመጣል የሚለውንም ፍራቻ በመመልከት ነው። ግን ምን ሊመጣ ይችላል ነው አሁን ሳዳም ከጣልን እንደዚህ ነው የጀርመን አማካሪዎች እና የጀርመን ፖለቲከኞች የሚያስቡት። ጥለን ሜዳውን ለማን ነው የምንሰጠው? እንደገና መልሰን ለቴሮሪስቶች፣ እንደገና መልሰን ሶሪያ እንድትከፋፍል ነው ወይስ የሶሪያን ችግርና ሁኔታ ከአያላን መንግስታት ሩሲያንም አስታኮ ሰላማዊ መንገድ ሊመጣበትን የሚችል መንገድን አድርገን ወደ መንግስትም ለውጥ ይሁን የሰላማዊ ሁኔታውንም የማምጣት ስምር ብቻ ይሁን ወደዛ የምንሄድበትን ነገር እናስብ ነው የሚሉት። ጦርነቱ እውነቱን ለመናገር በምዕራባውያን መካከልና በሩሲያ መካከል እንዳይሆን ነው የሚፈልጉ። እንዳልከው ነው ምናልባት ለጀርመን የሶሪያ መመሰቃቀል በቀጥታም ሊጎዳትም ይችላል። እንዳለ ስደተኛ ባለፈው በከፍተኛ ሁኔታ ነበር የጎረፈው። ተቃዋሚዎች ምን አይነት አስተያየት ሰጡ? ሌሎች የፖለቲካ ፓርቲ አራማጆች ለምሳሌ ሊበራሎቹ በጣምራ መንግስት ውስጥ ያሉበትም እነሱ እንደሚሉት ከሆነ ከፊሉ እንዳውም ወስኮ ሄደን ንግግር ማድረግ አለብን ነው የሚሉት። ከፊሎቹ ደግሞ በአውሮፓ ውስጥ ያሉት ናቸው። በዚህ የዘመቻው ጦርነት በኩል ምናልባት ስንቅና ትጥቅን በማቀበል ወይም አንዳንድ ነገሮችን በማድረግ ብንሳተፍ ጥሩ ነው የሚሉት። ግን በአጠቃላይ ሲታይ ይሄ የተደረገው እርምጃ አንደኛ ስድስት ሰው ብቻ ነው ያቆሰለው፣ ሁለተኛ የአውሮፕላኖች ሆኑ ወይም የጦር ሀይሎች ሆኑ የሶሪያን አየር በጥሰው ገብተው ከዛ የወረወሩት ቦምብ አይደለም እንደተነበበው እና ዛሬ እንደተነገረው ከመርከብ ላይ የተተኮሱ ሚሳይል ሮኬቶች ናቸው። ይህንን ነገር ያደረጉት ሶስተኛ የሶሪያ ጦርን በነገሩ አስበውበትና ተዘጋጅተው ከቦታው ሸሽተዋል። ግን እነሱ እንደሚሉት ጥናትና ምርምር የሚካሄድበትን ላቦራቶሪ ቦታዎችን መተናል ነው የሚሉት። እንዳሁም ከነአካቴው ጦርነቱ ከመጀመሩ በፊት ልክ ለጀርመን የመከላከያ ሚኒስትር የአሜሪካኑ መከላከያ ሚኒስትር ደውሎ እንዳስታወቀው ከዛ ቀደም ብሎ ለፕሬዚዳንት ፑቲን ጭምር ይሄ የድብደባው እንደሚካሄድም ተነግሯቸዋል። የራሻን ጦር ላለመንካትና የራሻ ጄቶች ጋርም ላለመጋጨት የራሻም ሰዎች እንዳይሞቱ ብዙ አይነት ንግግሮች ቀደም ብሎ እንዳካሄዱት ነው ፕሬዚዳንቱ አደርጋለሁ ያሉትን ነገር ለማሳየት እና ምናልባት ብዙዎቹ እንደሚሉት አሜሪካን ሀገር የሚደረገውን የመጪውንም ምርጫ ጠንካራ ሰው ነኝ ብሎ አንድ ምልክት ሰጥቶ እሱንም ለማሸነፍ ያደረጉት የፕሮፓጋንዳ ጨዋታ ነው። እንግዲህ አድማጮች፣ የዩናይትድ ስቴትስ የፈረንሳይና የታላቋ ብሪታንያ ጦር በጣምራ በመሆን ሶሪያ ላይ ለመጀመሪያ ጊዜ የፈጸሙትን ድብደባ በተመለከተ ከበርሊኑ ወኪላችን ይልማ ሀይለ ሚካኤል ጋር ያደረግነው ቃለመጠይቅ ነበር። ይልማ ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ይስጥልኝ። መልካም ጊዜ።